Voice of America. የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በ22 እና በ25 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምራል።

But in the በመካከለኛው ምዕራብ ዩናይትድ ስቴትስዋ የሚኒሶታ ክፍለ ግዛት መንትዮቹ ከተሞች ሚኒያፖሊስና ሴንት ፖል ያለ የኢትዮጵያውያን የኪነጥበብ ማዕከል የአመቱ ምርጥ ሰው ሲል በእድሜ ልክ ስራዎቹ ያወደሰው እውቅ የሙዚቃ ሰው ነው። ታዋቂ ድምፃዊ፣ የበርካታ ሙዚቃ መሳሪያዎች ተጫዋችና የሙዚቃ አቀናባሪው ተሾመ አሰግድ። የአክብሮት ሽልማቱን የገለጸው ቡድን ደግሞ ፍኖተ ጥበብ ማዕከል ይሰኛል። አብይ ቅንብራችን ነውና በሰፊው እናወጋለን። በሙዚቃው ዓለም ወጎች የዩናይት ስቴትስን የሙዚቃ ኢንዱስትሪ ጉዞ እንቃኛለን። ስነ ግጥም፣ ግሩም ዜማዎችና ሌሎች ቅንብሮችም አሉን። እናም ድርድሩ ከሰዓት ጋር ብቻ ይሆናል። እንደምን አመሻችሁ፣ እንደምን ሰነበታችሁ፣ ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች የቴክኒክ አቀነባሪያችንን ቴሌላይን ቤክኒዘን ከእሁድ ጥቅምት 16 2007 የራዲዮ መጽሔት ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች እኔ አዲሱ አበበ ና እኔም አሉላ ከበደነን። አዎ እሁድ ከሆነ ምሽቱ የራዲዮ መጽሔት ነው። ሰዓት አንዱን ዘሎ በሳምንቱ